voice of a man የአፍሪካ ህብረት የመሪዎች ጉባኤ ከጥቂት ሳምንታት በኋላ ቡርኪና ፋሶ ዋና ከተማ ኦዋጋዱጉ ላይ እንደሚካሄድ ኅብረቱ አስታውቋል። ከጉባኤው ጎንም ኢቦላን ለመከላከል የገቢ ማሰባሰቢያ መርሃ ግብር መዘርጋቱንም ኅብረቱ ይፋ አድርጓል። ሰው ላይ ገና ያልተሞከረውና ደህንነቱ ፈዋሽነቱና ፍቱንነቱ ገና ያልተረጋገጠው የኢቦላ መድኃኒት ሕክምና ላይ መዋሉን እንደሚደግፍም ኅብረቱ መግለጹን አዲስ አበባ ላይ በአፍሪካ ህብረት የተሰጠውን መግለጫ የተከታተለው ባልደረባችን እስክንድር ፍሬው Take it ገዳዩ የኢቦላ ወረርሽኝ ምዕራብ አፍሪካን ባሰጋበት በተለይም በአራት ሀገራት የሟቾች ቁጥር እየጨመረ ባለበት ሰዓት ነው የአፍሪካ መሪዎች እዚያው ምዕራብ አፍሪካ የሚሰባሰቡት። በእርግጥ ቡርኪና ፋሶ በቫይረሱ የተጠቃ ሰው አልተገኘባትም ለአራቱ ሀገራት ያላት ቅርበት ግን የጥንቃቄ እርምጃዎች መውሰድ እንድትጀምር አድርጓታል። አዲስ አበባ በሚገኘው ዋና ጽፈት ቤት መግለጫ የሰጡት የአፍሪካ ሕብረት ባለስልጣናት ስብሰባውን በምዕራብ አፍሪካ በማድረጉ ሀሳብ እንደሚገፉበት ተናግረዋል። የአፍሪካ ሕብረት ሰዓት የማህበራዊ ጉዳዮች ኮሚሽነር ዶክተር ሙስጠፋ ካሎኮ ለቪኦኤ ሲናገሩ ይህንኑ አብራርተዋል። ደብሊው ኤች ኦ በሚል አጽሮት ከሚታወቀው የዓለም ጤና ድርጅትና ቡርኪና ፋሶ ካለው የጉባኤ አዘጋጅ ኮሚቴ ጋር ተቀምጠን ተነጋግረናል። ስለ ችግሩና መውሰድ ስላለብን ቅድመ ጥንቃቄም ግንዛቤ አለን። ነገር ግን በዋገዱጉ ወደ ሁለት ሚሊዮን የሚሆኑ ሰዎች እንዳሉ ማስታወስ አለብህ። ከኢቦላ ወረርሽኝ አንጻር ጥንቃቄ እየተደረገላቸው ይገኛል እና ይህንን የመከላከያ ተግባር የሚሰሩት ተቋማት በዚያ አሉ። እርግጥ ብዙ ሰዎችን በአንድ ቦታ ለመሰብሰብ ጊዜው እንዳልሆነ እስማማለሁ። ቀደም ያሉት ባለሙያዎች እንደተናገሩትም እጅግ አስፈላጊ ባልሆነ ሁኔታ የደርሶ መልስ በረራዎችን ለማድረግ ጊዜ አይደለም። ነገር ግን ይህን በመሳሰሉት ቀውሶች ምክንያት የተዘረጉት ስርዓቶች አይቋረጡም። እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ 7 በዋጋዱጉ ከሚደረገው የአፍሪካ መሪዎች ጉባኤ ጎን ለጎን ተጨማሪ ስብሰባ የሚያደርጉት የአህጉሪቱ መሪዎች ለኢቦላ ወረርሺ መከላከያ የሚሆን ገንዘብ እንደሚያሰባስቡም ኮሚሽነሩ አስረድተዋል። እስካሁን የኢቦላን በሽታ ያድናል በሚል ፍቃድ የተሰጠው መድኃኒት የለም። ከሁኔታው አጣዳፊነት አንጻር ግን ዚማፕ በተሰኘው መድኃኒት ላይ ተስፋ የተጣለ ይመስላል። በዝንጀሮ ላይ ብቻ የተሞከረውና ጥሩ ውጤት ያመጣው ይህ መድኃኒት በሰዎች ላይ ስለሚያመጣው ውጤት፣ ስለሚያስከትለው ጉዳት የታወቀ ነገር የለም። በስዊዘርላንድ የተሰባሰቡት የዓለም ጤና ድርጅት ባለሙያዎች ግን መድኃኒቱን በሰዎች ላይ መጠቀም የሙያ ስነ ምግባርን አይጻረርም ሲሉ ይሁንታቸውን ሰጥተዋል እናም የምዕራብ አፍሪካ አገራት መድኃኒቱን ሊጠቀሙ ተዘጋጅተዋል። ዛሬ መግለጫ የሰጡት የአፍሪካ ህብረት ባለሥልጣናትም ለዚህ መድኃኒት ጥቅም ላይ መዋል ድጋፋቸውን ገልጸዋል። የህብረቱ የማኅበራዊ ጉዳዮች ኮሚሽነር ዶክተር ሙስጠፋ ካሎኮ አይል ትራይ ቶ ፑት ኢት ኢን አ ቬሪ ቤዚክ ዌይ ኢፍ ዘ ሞታሊቲ ኦፍ አ ሰርተን ዲዚዝ ኢዝ አባውት ናይንቲ ኦር አ ሀንድረድ ፐርሰንት በጣም መሠረታዊ በሆነ መንገድ ልግለጸው፣ የአንድ በሽታ የመግደል እድል ዘጠና ወይም መቶ ከመቶ ከሆነ ደህንነቱ ባልተረጋገጠበት ሁኔታም ቢሆን ግን መድኃኒቱ ከተገኘና በሽተኛው ከፈቀደ መድኃኒቱ ሊሰጥ እንደሚገባ የማይስማማ ሰው ያለ አይመስለኝም። ይህ መድኃኒት እጅግ በተራቀቀ የሕክምና ማዕከል ክትትር ለተደረገላቸው ሁለት አሜሪካውያን የኢቦላ ህሙማን መሰጠቱን የአፍሪካ ህብረቱ ኮሚሽነር አስታውሰዋል። በእርግጥ፣ ብለዋል ኮሚሽነሩ፣ መድኃኒቱ ሊያስከትል የሚችለውን አሉታዊ ውጤት ከማከም አንጻር በአሜሪካ ያለው የተሟላ ሁኔታ በአፍሪካ ውስጥ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ ኬንያ ቀጣዩዋ የኢቦላ መከሰት አብዝቶ የሚያሰጋት ሀገር እንደሆነች የተባበሩት መንግስታት ድርጅት አስታውቋል። የዓለም የጤና ድርጅት ደብሊው ኤችኦ ባወጣው ሪፖርት ምንም እንኳ እስካሁን ኢቦላ ቫይረስ ኬንያ ውስጥ ስለመገኘቱ መረጃ ወይም የደረሰው ጥቆማ ባይኖርም ሀገሪቱ በአካባቢው ግዙፏ የትራንስፖርት መናኸሪያ በመሆኗ ምክንያት የመጋለጧ እድልም የዚያኑ ያህል የሰፋ መሆኑን ገልጿል። ድርጅታቸው ኬንያን ለኢቦላ መከሰት መሰረትና መዛመት ሁለተኛ ደረጃ የአደጋ ቀጣና አድርጎ የፈረጃትና የሚከታተላት መሆኑን ናይሮቢ የሚገኙት የዓለም የጤና ድርጅት ተጠሪ ዶክተር ኩስቶዲዮ ማንድላት ዛሬ ለጋዜጠኞች በሰጡት መግለጫ አመልክተዋል። የምዕራብ አፍሪቃ የኢቦላ ወረርሽኝ የዓለም ስጋት የሆነ ከባድ የሕብረተሰብ የጤና ችግር ነው። በአጭር ጊዜ የሰራ ነው። የአደጋ ስጋት አካባቢዎች ትንታኔ ኬንያ የመተላለፉ ከፍተኛ ተጋላጭ ሆና አግኝተናታል። በመሆኑም ቫይረሱ እንዳይገባ ወይም ከገባም ምላሻችን ፈጣን እንዲሆን መዘጋጀት በጣም አስፈላጊ ነው። በሀገሪቱ የመግቢያ ጣቢያዎች ላይ ያለው ፍተሻ በጣም ደካማ መሆኑን የኬንያ ጋዜጦች መንገደኞችን እያነጋገሩ እየዘገቡ ነው። መንግስት ግን በሽታውን ለመከላከል እየጣረ መሆኑን የሀገሪቱ የጤና ጥበቃ ሚኒስትር ጄምስ ማቻሪ አስታውቀዋል። ሚኒስቴሩ ብዙ መስሪያ ቤቶች የሚሳተፉበት የኢቦላ ግብረ ኃይል አቋቁሟል። ኮሚቴው ላለፉት ሶስት ወራት እየተሰበሰበ በየቀበሌውና በመላ አገሪቱም እንዲሁም በዓለም አቀፍ ደረጃ ያለውን ሁኔታ እየተከታተለ ለሚኒስትሩም መወሰድ የሚገባቸውን እርምጃዎች እያማከረ ይገኛል። ኬንያ ለአሁን ነጻነች ቢባልም ስጋቱ ግን አይሎ እንዳጠላባት ነው።